ትናንት እሁድ በአንድ የሞቃዲሾ ሆቴል ውስጥ የደረሰውንና በትንሹ ለ12 ሰዎች ሞት ምክንያት የሆነውን የአማጺው አልሻባብ ጥቃት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አወገዘ። ከ12ቱ ሰለባዎች መካከል የሆቴሉ ባለቤት፣ አንድ ወታደራዊ አዛዥ እና ሁለት የምክር ቤት አባሎች ይገኙባቸዋል። ሪቻርድ ግሪን አጠር ያለ ዘገባ አለው። ሰሎሞን ክፍሌ ያቀርበዋል። በባለሥልጣናቱ ገለጻ መሠረት የአልሻባብ ነውጠኞች ሰሐፊ ሆቴል መግቢያ ላይ ቦምብ የጠመዱበትን መኪና ካፈነዱ በኋላ የመንግሥቱ ወታደሮች አካባቢውን ተቆጣጥረዋል። ሰሐፊ ሆቴል በአብዛኛው የሚዘወተረው በመንግሥት ባለሥልጣናትና በከፍተኛ የንግድ ኃላፊዎች ነው። በጥቃቱ ሕይወታቸው ካለፉ ሰዎች መካከል አልሻባብ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ከሞቃዲሾ እንዲያፈገፍግ የተገደደበትን የማጥቃት ዘመቻ የመሩት ጀነራል አብዲከሪም ዩሱፍ ዳጋባዳን ይገኙበታል። የሶማሊያ ጸጥታ ጥበቃ ሚኒስትር አብድራዛቅ ኦማር መሐመድ ለአሜሪካ ድምፅ ራዲዮ ሲናገሩ ጥቃቱን ያደረሱት የአልሻባብ ነውጠኞች የቡሩንዲን ጦር ሰራዊት የደንብ ልብስ የለበሱ ናቸው። ዩኒፎርሙን ያገኙትም አልሻባብ ባለፈው ዓመት ሐምሌ ወር ላይ ሊጎ የሚገኘውን የቡሩንዲ ጦር ሰፈር ባጠቃበት ጊዜ ሳይሆን እንዳልቀረ ይገመታል ብለዋል። አልሻባብ የትላንቱን ጥቃት ያደረስኩት እኔ ነኝ ሲል መግለጫ አውጥቷል። ነውጠኛው ቡድን እንደ አውሮፓውያን ዘመን አቆጣጠር እስከ 2010 ድረስ አብዛኛውን የሶማሊያ ደቡባዊ ግዛት ይቆጣጠር እንደነበር ይታወሳል። ከዚያ በኋላ ግን በአፍሪካ ኅብረትና የሶማሊያ መንግሥት ወታደሮች ተገፍቶ ወጥቶ ወደ ገጠር ሄዷል። ቡድኑ አሁንም ግን በመንግሥት ባለሥልጣናትና በአፍሪካ ኅብረት ወታደሮች ላይ ያነጣጠሩ ጥቃቶችን አልፎ አልፎ በማድረስ ላይ ይገኛል። ዓላማውም አክራሪውን የሻሪያ ሕግ በመላ ሶማሊያ ለመደንገግ ሲሆን፣ አንገት በመቅላትና በድንጋይ እየወገረ በመግደል እንዲሁም እጅና እግር በመቁረጥ የተለያዩ ክሶች የሚቀርቡባቸውን ሰዎች እንደሚቀጣ ይታወቃል።